የዲደብሊው ዜና በመጀመሪያም ዋና ዋና ዜና። ትናንት በአዲስ አበባ አንበሳ የሕዝብ መጓጓዣ አውቶቡስ ድልድይ ውስጥ ወድቆ በደረሰው አደጋ የሟቾች ቁጥር ሊጨምር እንደሚችል የከተማዋ የእሳትና ድንገተኛ አደጋ መከላከልና መቆጣጠር ባለስልጣን አስታወቀ። ንብረትነቱ የአንበሳ የከተማ አውቶቡስ ድርጅት የሆነው የሕዝብ መጓጓዣ ድልድይ ውስጥ ወድቆ በደረሰው አደጋ ሁለት ሰዎች ሲሞቱ 47 ቆስለዋል። የግብፁ ፕሬዚዳንት አብዱል ፋታህ አልሲሲ ከስልጣን እንዲለቁ ከተካሄዱ ድንገተኛ የተቃውሞ ሰልፎች በኋላ በትንሹ ሰባ አራት ሰዎች በቁጥጥር ስር መዋላቸውን የአገሪቱ ባለስልጣናት አስታወቁ። የሶማሊያ የባህር ላይ ወንበዴዎች ላለፉት አምስት ዓመታት ያገቷቸውን አንድ ኢራናዊ መልቀቃቸውን በሶማሊያ የታገቱ ሰዎችን ለማስለቀቅ የሚሟገት የግብረ ሰናይ ድርጅት አስታወቀ። ኢራን በግዛቶቿ ላይ ጥቃት የሚፈጽም ማንኛውንም አገር የጦር አውድማ እንደምታደርግ የአገሪቱ አንድ ከፍተኛ ወታደራዊ መኮንን አስጠነቀቁ። ሳውዲ አረቢያ በበኩሏ ጥቃቱ የተፈጸመው በኢራን መሆኑ በምርመራ ከተረጋገጠ ተገቢ ያለችውን እርምጃ እንደምትወስድ አስታውቃለች። ዜናው በዝርዝር። ትናንት በአዲስ አበባ አንበሳ የህዝብ መጓጓዣ አውቶቡስ ድልድይ ውስጥ ወድቆ በደረሰ አደጋ የሟቾች ቁጥር ሊጨምር እንደሚችል የከተማዋ የእሳትና ድንገተኛ አደጋ መከላከልና መቆጣጠር ባለስልጣን አስታወቀ። ትናንት ከምሽቱ 12 ሰዓት ከ20 ደቂቃ ገደማ ንብረትነቱ የአንበሳ የከተማ አውቶቡስ ድርጅት የሆነ የህዝብ ማጓጓዣ ድልድይ ውስጥ ወድቆ በደረሰው አደጋ ሁለት ሰዎች ሲሞቱ 47 ሰዎች መቁሰላቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ፖሊስ እንዳለው መንገደኞችን ጭኖ አደጋ የደረሰበት አውቶቡስ ከፈረንሳይ ለጋ ሲሆን ወደ ለገሃር በመጓዝ ላይ ነበር። በአዲስ አበባ ከተማ የእሳትና ድንገተኛ አደጋ መከላከልና መቆጣጠር ባለስልጣን የህዝብ ግንኙነት ባለሙያ አቶ ስለሺ ተስፋዬ ለዶችቨለ እንደተናገሩት ወደ ሕክምና ተቋማት ካመሩ መካከል ለሞት የሚዳረግ ሊኖር ይችላል። ይህ አደጋም እንግዲህ በወቅቱ አንድ ወንድና አንድ ሴት ለህልፈት እንደተዳረጉ ነው እንግዲህ መረጃው ያለን እንግዲህ ምናልባት ወደ ህክምና ተቋማት ካመሩት ውስጥም እንግዲህ ምናልባት ለሞት የሚዳረግ ሊኖር የሚችልበት ሁኔታ እንዳለ መገመት ይቻላል። በአደጋው አስራ ሰባት ሰዎች ከባድ፣ ሌሎች ሀያ ስምንት ሰዎች ደግሞ ቀላል የአካል ጉዳት እንደደረሰባቸው የአዲስ አበባ ፖሊስ ኮሚሽን በፌስቡክ ባሰራጨው መረጃ አስታውቋል። አደጋው ሲደርስ በመንገድ ላይ የነበሩ ሁለት ተሽከርካሪዎችም ጉዳት ደርሶባቸዋል ተብሏል። የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ከስልጣን እንዲለቁ የሚጠይቁ ከተካሄዱ ድንገተኛ የተቃውሞ ሰልፎች በኋላ በትንሹ ሰባ አራት ሰዎች በቁጥጥር ስር መዋላቸውን የአገሪቱ ባለስልጣናት አስታወቁ። የአገሪቱ ፖሊስና የጸጥታ ኃይሎች የቀድሞ ፕሬዝዳንቶች ሆስኒ ሙባረክና መሐመድ ሙርሲ ከስልጣን እንዲወርዱ ግፊት ያሳደሩ ተደጋጋሚ የተቃውሞ ሰልፎች በተካሄዱበት የካይሮ ታህሪር አደባባይ ከፍተኛ ጥበቃ ማድረግ ጀምረዋል። በትናንትናው ዕለት በመቶዎች የሚቆጠሩ ግብፃውያን አልሲሲ ስልጣን እንዲለቁና መንግስታቸው እንዲፈርስ የጠየቁባቸውን መፈክሮች እያሰሙ አደባባይ ወጥተው ነበር። ተቃውሞ የተደረገው አልሲሲና ጦር ሰራዊታቸው መጠነ ሰፊ ሙስና ላይ መዘፈቃቸውን የሚያሳይ ቪዲዮ በአንድ ግብፃዊ ነጋዴ ድረገጽ ላይ ከተለቀቀ በኋላ ነው። አንድ ስማቸው እንዳይገለጽ የፈለጉ የግብፅ የጸጥታ አስከባሪ የመረጃ ምንጭ ከተቃውሞ ሰልፉ በኋላ በትንሹ ሰባ አራት ሰዎች መታሰራቸውን እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። ምሽቱን ከተቃዋሚዎች የተጋጩ ፖሊሶች የታህሪር አደባባይን ሙሉ በሙሉ ተቆጣጥረዋል። ግብፅ በ2013 ዓ ም በአደባባይ የሚደረጉ የተቃውሞ ሰልፎችን ያገደች ሲሆን በአገሪቱ የተደነገገው የአስቸኳይ ጊዜ አዋጅ ዛሬም ስራ ላይ ነው። የፖለቲካ ተንታኞች ትናንት የተደረገው የተቃውሞ ሰልፍ የፕሬዚዳንት አብዱል ፋታህ አልሲሲ ተቀባይነት ጥያቄ ውስጥ መውደቁን ይጠቁማል ብለዋል። የሶማሊያ የባህር ላይ ወንበዴዎች ላለፉት አምስት ዓመታት ያገቷቸውን አንድ ኢራናዊ መልቀቃቸውን በሶማሊያ የታገቱ ሰዎችን ለማስለቀቅ የሚሟገት የግብረ ድርጅት አስታወቀ። ድርጅቱ በዛሬው ዕለት መሐመድ ሸሪፍ ፓናሃንዴህ የተባሉ ኢራናዊ ከአጋቾቻቸው ነፃ መውጣታቸውን አረጋግጧል። ኢራናዊው እጅግ መታመማቸውን የገለጸው ድርጅቱ በእገታው ከዚህ በላይ ቢከርሙ ኖሮ በሕይወት ሊቆዩ አይችሉም ነበር ብሏል። በሶማሊያ የታገቱ ሰዎችን ለማስለቀቅ ግፊት የሚያደርገው ድርጅት በትዊተር ይፋ ባደረገው ፎቶግራፍ ኢራናዊው መሐመድ ሸሪፍ እጅግ ከስተው ታይተዋል። ድርጅቱ ሌሎች ሶስት አጋቾች እጅግ አስከፊ በሆነ ሁኔታ ውስጥ በሶማሊያ የባህር ወንበዴዎች እጅ አሁንም እንደሚገኙ ገልጿል። ይህ ዶችቭለ ነው። ኢራን በግዛቶቿ ላይ ጥቃት የሚፈጽም ማንኛውንም አገር የጦር አውድማ እንደምታደርግ አንድ የአገሪቱ ከፍተኛ ወታደራዊ መኮንን አስጠነቀቁ። የኢራን አብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ማስጠንቀቂያ የተደመጠው በሳውዲ አረቢያ የድፍድፍ ነዳጅ ማቀነባበሪያዎች ላይ በሰው አልባ አውሮፕላኖች ከተፈጸመው ጥቃት በኋላ አሜሪካ ወደ ቀጠናው ተጨማሪ ወታደሮች ለመላክ መወሰኗን ካሳወቀች በኋላ ነው። አርማኮ የተባለው የሳውዲ አረቢያ መንግስት ኩባንያ በሚያስተዳድራቸው ሁለት የድፍድፍ ነዳጅ ማቀነባበሪያዎች ላይ ለተፈጸሙት ጥቃቶች የየመን ሁቲ አማጽያን ኃላፊነት ቢወስድም አሜሪካ ግን ኢራንን ተጠያቂ አድርጋለች። የአሜሪካ መከላከያ ሚኒስትር ማርክ ኤስፐር ከሳውዲ አረቢያ በቀረበ ጥያቄ መሰረት ወታደሮች ወደ አካባቢው ለማሰማራት አገራቸው መወሰኗን አስታውቀዋል። የኢራን አብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ግን አገራቸው ለማንኛውም ነገር ዝግጁ መሆኗን ተናግረዋል። ወታደራዊ አዛዡ በዛሬው ዕለት በሰጡት መግለጫ አገሩ የጦር አውድማ እንዲሆን የሚፈልግ ማንኛውም ወገን በሐሳቡ ሊገፋበት ይችላል ብለዋል። ምንም አይነት ጦርነት የኢራንን ግዛት አልፎ እንዲገባ አንፈቅድም ያሉት ሜጀር ጀነራል ሁሴን ከዚህ ቀደም አሜሪካ በአገራቸው ላይ ሞክራለች ያሏቸውን ወታደራዊ ተልዕኮዎች አስታውሰው ስልታዊ ስህተት አይፈጽሙም ብለን እናምናለን ሲሉ ተናግረዋል። የጦር አዛዡ ጠንከር ያለ አስተያየት የተደመጠው ኢራን ግዛቴን ጥሰው ገብተዋል ያለቻቸው የአሜሪካና ሌሎች ሰው አልባ አውሮፕላኖች በቴህራን በሚገኝ የአብዮታዊው ዘብ ቤተ መዘክር ለእይታ በቀረቡበት ወቅት ነው። ሳውዲ አረቢያ በበኩሏ ጥቃቱ የተፈጸመው በኢራን መሆኑ በምርመራ ከተረጋገጠ ተገቢ ያለችውን እርምጃ እንደምትወስድ አስታውቃለች። የአገሪቱ ውጭ ጉዳይ ሚኒስትር አደል አልጁበይር ጥቃቱ ከአገራቸው ሰሜናዊ አቅጣጫ መምጣቱንና የኢራን የጦር መሳሪያዎች ግልጋሎት ላይ መዋላቸውን ተናግረዋል። አስፈላጊውን እርምጃ ለመውሰድ ሳውዲ አረቢያ ከአጋሮቿ እየመከረች መሆኑን የገለጹት ውጭ ጉዳይ ሚኒስትሩ ዓለም አቀፉ ማህበረሰብ አቋም እንዲይዝ ጥሪ አቅርበዋል። ወደ ሳውዲ አረቢያ የሚያመራው ኃይል የመከላከል ባህሪ ያለው ነው ያሉት የአሜሪካው መከላከያ ሚኒስትር ማርክ ኤስፐር የወታደሮች ቁጥር ገና አለመወሰኑን ተናግረዋል። ኢራን ከሳውዲ አረቢያ አጠቃላይ ዕለታዊ የነዳጅ ምርት አምስት በመቶ እንዲቀንስ ባደረገው ጥቃት እጇ እንደሌለበት አስታውቃለች። የፈረንሳይ ፖሊስ የከባቢ አየር ለውጥ አሳስቧቸው አደባባይ የወጡ በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስ ተኮሰ። ወደ ከባቢ አየር የሚለቀቁ መርዛማ ጋዞችን ለመቀነስ የአማዞን ደን ቃጠሎንና የአርክቲክ በረዶን ከመቅለጥ ለማስቆም ከመንግስትና ግዙፍ የግል ኩባንያዎች አፋጣኝ እርምጃ የጠየቁ ፈረንሳውያን በደቡባዊ ፓሪስ ሰልፍ አካሂደዋል። ከተቃዋሚዎቹ መካከል ጥቁር የለበሱ ጥቂት ተሳታፊዎች የባንክ መስኮት ሰብረው መንገድ መዝጊያዎችን ማቃጠል ሲጀምሩ በሰልፉ ውጥረን ነግሷል። የፈረንሳይ ፖሊስ ቀደም ብሎ በሌላ ሰልፍ ላይ እንዳደረገው አስለቃሽ ጭስ ተኩሷል። ባለፈው ዓመት ተቀስቅሶ የነበረውና በፕሬዝዳንት ኤማኑኤል ማክሮ መንግስት ላይ ያነጣጠረውን የቢጫ ለባሾች ተቃውሞ እንደገና ለማነሳሳት የሞከሩትንም በትኗል። አብዛኞቹ የዛሬ ሰልፈኞች ለተቃውሞ መጠሪያ ለመሆን የበቃውን ቢጫ መለያል አለበሱም። የፈረንሳይ መንግስት 7000 ፖሊሶች ለጥበቃ ያሰማራ ሲሆን የፕሬዚዳንቱን ቤተ መንግስት የመንግስት ቢሮዎችና የምክር ቤት ሕንፃ የሚገኙበትን አካባቢ ጨምሮ በማዕከላዊ ፓሪስ ሰላማዊ ሰልፍ እንዳይካሄድ ከልክሏል። የፓሪስ ፖሊስ እንዳለው 106 ሰዎች በቁጥጥር ስር ውለዋል። በተከለከሉ አካባቢዎች ሰልፍ ያደረጉ ከ100 በላይ ሰዎች 135 ዩሮ ተቀጥተዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ትናንት በአዲስ አበባ አንበሳ የህዝብ መጓጓዣ አውቶቡስ ድልድይ ውስጥ ወድቆ በደረሰው አደጋ የሟቾች ቁጥር ሊጨምር እንደሚችል የከተማዋ የእሳትና ድንገተኛ አደጋ መከላከልና መቆጣጠር ባለስልጣን አስታወቀ። ንብረትነቱ የአንበሳ የከተማ አውቶቡስ ድርጅት የሆነው የህዝብ ማጓጓዣ ድልድይ ውስጥ ወድቆ በደረሰው አደጋ ሁለት ሰዎች ሲሞቱ አርባ ሰባት ሰዎች ቆስለዋል። የግብፁ ፕሬዚዳንት አብዱል ፋታህ አልሲሲ ከስልጣን እንዲለቁ ከተካሄዱ ድንገተኛ የተቃውሞ ሰልፎች በኋላ በትንሹ ሰባ አራት ሰዎች በቁጥጥር ስር መዋላቸውን የአገሪቱ ባለስልጣናት አስታወቁ። ኢራን በግዛቶቿ ላይ ጥቃት የሚፈጽም ማንኛውንም አገር የጦር አውድማ እንደምታደርግ የአገሪቱ አንድ ከፍተኛ ወታደራዊ መኮንን አስጠነቀቁ። ሳውዲ አረቢያ በበኩሏ ጥቃቱ የተፈጸመው በኢራን መሆኑ በምርመራ ከተረጋገጠ ተገቢ ያለችውን እርምጃ እንደምትወስድ አስታውቃለች። ዜናው በዚሁ አበቃ። ጤና ይስጥልኝ።